ስራ ፈላጊ ኢትዮጵያውያን በብዛት ከሚጓዙባቸው የአረብ ሀገራት መካከል ሊባኖስ አንዷ ናት። በመቶ ሺዎች የሚቆጠሩ ወጣቶች በስራ ላይ ተሰማርተዋል። ከአሰሪዎቻቸው ጋር በሚፈጠር አለመግባባትና በሚደርስባቸው ከባድ የአካልና የጾታ ጥቃት ምክንያት በአካል ጉዳትና በአእምሮ ሕመም የሚሰቃዩ ጥቂት የሚባሉም አይደሉም። በኢትዮጵያውያኑ ላይ የሚከሰቱትን ችግሮች በመጠኑም ቢሆን ለመቀነስ በበጎ ፈቃደኝነት የተሰባሰቡ የአምስት ቡድን አባላትና በሊባኖስ የኢትዮጵያ ቆንስላ ጽህፈት ቤት ለውይይት ተቀምጠው ነበር። የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሃሊማ መሐመድ ችግሩን ከመሰረቱ በማብራራት ይጀምራሉ። ከጊዜ ወደ ጊዜ ወደ ሊባኖስ ሰርቪስ የሚመጡ የሰው ቁጥር የሌሎች አረብ ሀገራትም ተዘግቶ የዚህኛው ክፍት መሆን በአጠቃላይ ከሌሎች አካባቢ ያለውን ጫና ነው የተፈጠረውና በየቀኑ ባለፈው አንች ችልሻለ ወደ ሁለት አውሮፕላኖች በየቀኑ የሚመጡት የእኛን ዜጎች ነው ይዘው የሚመጡ። የሚመጡት ከኢትዮጵያ በቱሪዝም ቪዛ ነው ያው፣ ከመንግስት ስለዘጋው። ከዚህ ደግሞ ሌበር ቪዛ ነው ይሹ የሚደረግላቸው ሲገቡ ቪዛ ኦን አራይቫል የሌበር ቪዛ ነው። ከመጡ በኋላ አንደኛ የሚመጡ ልጆች በትምህርት የገፉ ልጆች አይደሉም። ሁለተኛ እድሜያቸው በጣም በጣም በጣም ለጋ ህጻናት ናቸው። ሶስተኛ ስለሚመጡበት ሀገር ምንም አይነት ኢንፎርሜሽን የሌላቸው እና ዝግጁነት የሌላቸው። ፍካት ኢትዮጵያ በተለያዩ አረብ ሀገራት ያሉ ኢትዮጵያውያንን ለመርዳት የተቋቋመ የበጎ ፈቃድ ቡድን ነው። የፍካት ተወካይ ሰላም ተስፋዬ በቤይሩት ለስራ የተሰማሩ ወጣቶች ላይ የሚገጥሟቸውን ችግሮች ለመፍታት በተደረገው ውይይት ላይ ተገኝታ ነበር። ህዝቡ ምንድን ነው የሚፈልገው? መብትና ግዴታው ምንድን ነው ማወቅ ያለበት ነገር ምንድን ነው የሚለው፣ የኤምባሲ ድክመት ምንድን ነው? እናንተ በቅርበት ስለምትከታተሉ ምንድን መሻሻል አለበት? ምን መቀጠል አለበት? እንዲሁም ደግሞ ግሩፕ የህብረተሰቡን ጥያቄ ነው ዘ የገባ ከህብረተሰቡ ላይ የመጡትን ጥያቄዎች እና የጠየቀው ያልተመለሱትን ጥያቄዎች ደግሞ ጥያቄ ሆነው የተቀመጡ ስለሆኑ ለወደፊት እንዲሰሩበት ጠቆም አድርገናቸው አለፍ አሁን እንደው እንግዲህ እያሁኑ ቢቀነስም ራስ ማጥፋትም ሙሉ ለሙሉ ባይቀነስም ግን በብዛት እየተፈጠረ ያለው የግንዛቤ ጥረት ነው። የግንዛቤ ጥረት ከአንድ ወር ሲመጡ አንድ ወር፣ ሁለት ወር ሲሆናቸው ልጆች በጣም አደጋ ላይ ወድቃሉ። የመደብደብ የጾታ የተንኮፋ ያደርስባቸዋል። ያ ነገር ያለ ግንዛቤ ና ከዛ ሲሰሙት የሚመጡት የቤሩት ልዩነት ስላለው በራሳቸው ላይ ብዙ አይነት ነገሮችን ምን ሲያሉ እርምጃ ግን በማዳቦቻቸው ላይ እና በራሳቸው ጥቃት ላይ ከበፊቱ በጣም ቀንሳ ግን አሁንም ደግሞ ትኩረት ሊሰጠው እና ሊሰራበት የሚገባው እንደ አዲስ ከሚመጡት በጣም በጣም ግንዛቤ ጥረት አለ። የግንዛቤ ጥረት በጣም ሊሰራበትና ትኩረት ሊሰጠ ይገባል። ይሄንም ጥያቄ ነው ያቀረብ ነው። ኢትዮጵያውያኑ የሊባኖስ መንግስት ከሚያውቃቸው ከመጀመሪያ አሰሪዎቻቸው ባለመስማማት ምክንያት ጥለው መውጣታቸውና ህገወጥ መሆናቸው በህጋዊ መንገድ ችግሮቻቸውን ለመፍታት አስቸጋሪ እየሆነ እንደመጣ የቆንስላው ጽህፈት ቤት አምባሳደር ሀሊማ ይናገራሉ። በመጀመሪያ ደረጃ ችግሩ በህገ ወጥ መንገድ ልጆቹ ስለሚመጡ አንደኛ ቆንስላ ጀኔራል አያውቃቸውም። ክራይሲስ ብቻ ነው ማኔጅ የሚያደርገው። ታሞ ሲመጡ ያመጧቸው ልጆች ኃላፊነት መውሰድ ሲያቅታቸው፣ እና በራችን ላይ አምጥቶ ሲወረውሯቸው፣ ሆስፒታል ላይ እየተዋቸው፣ በገንዘብ መክፈል ሲያቅታቸው እንደዚህ ብዙ ነገሮች አሉ፣ ብዙ ነገሮች እና እሱን ነው እኛ ለማስተካከል ስናደርግ የነበረውን ነው። በስተ መጨረሻ ላይ ግን ይሄ ነገር በዚህ መንፈስ መቀጠል የለበትም ይህን ጉዳይ የህዝብ ጉዳይ ማድረግ ይኖርብናል የሚል ነገር ተነስቶ ከህብረተሰቡ ጋር ሰፊ ውይይት አደረግን እና ህብረተሰቡ እዚህ ሀገር ያሉ ዜጎቻችን ይሄንን ሀሳብ ተቀብለው በዚሁ ሀሳብ ላይ ውይይት አድርገን ኢትዮጵያኖቹ የሚበዙበት አካባቢ ላይ በየአካባቢው እየወረን ማለት ነው። ዜጎቻችን የምናገኝበት ጋር እያነጋገር በተወሰነ ደረጃ አስተሳሰብ ለውጥ እንዲመጣ ሆስፒታሎች ላይ ሄዶ እንዲገበኙ እንደገና ማረፊያ ቤቶች ማረፊያ ቤት አለን እኛ በዚህ የታመሙ መዛ የሌላቸው የሚረዳቸው የሌላቸው ልጆች የኢትዮጵያ ኮሚኒቲ ከቆንስላ ገነራሉ ጋር ተባብሮ የሚረዳበት ሁኔታ ስላለ ያንንም የአመለካከት ለውጥ ሊያመጣ እንዲችል ህብረተሰቡ የማስተማር ይሄ ነው ስናደርግ የነበረው። በዚህ አመት አጋማሽ ከኢትዮጵያ ውጭ ጉዳይ ሚኒስቴር ልኡካን ቡድን የስራ ስምምነትና የዜጎችን መብትና ግዴታን በማስጠበቅ ዙሪያ ከሊባኖስ ባለስልጣናት ጋር መክሮ ነበር። ስምምነቱ በሂደት ላይ እንዳለ አምባሳደር ሀሊማ ገልጸውልናል። በዚህ እነኚህ መኖሪያ ፍቃድ የሌላቸው ሰዎች ያለመኖሪያ ፍቃድ ወደ ሀገርሽ መጓጓዝ የማችበት ሁኔታ ነው ያለው እና እነኚህ ወደ ሀገራቸው ሊሳፈሩ እንዲችሉ በማስ ነው። ሁለተኛው ጥያቄ የቀረበው ይህንም ተቀብለውታል። ግን ባለፈው አንድ ወር ከመቶ ሰላሳ እስከ መቶ አርባ አሁን ልጆች ወደ ሀገራቸው ተሳፍረዋል። አሁንም በጣም የተመዘገቡ ብዙ ቁጥር ያላቸው ልጆች ተነግበው ወደ ሀገራቸው ሊሄዱ የሚችሉበት ሁኔታ እሱ እየተነጋገርን ያለ ነው። ይሄ ሁለተኛው መንግስት ዴሌጌሽን ከላከ በኋላ እየተፈጠረ ያለ መልካም ነገር ማለት ነው። በሶስተኛ ቅድም እንዳነሳውልሽ በሁለት ሀገር በሚፈራረሙ ሀገራት በተወሰነ ደረጃ የሚዝ ነገር ያለው ቢሆንም ትልቁና ትልቁ ነገር በሀገሪቱ ውስጥ እንዴት ነው ነው ይሄ ነገር ስለ ሰው ሂማን ራይትስ የሰው ልጅ መብት እንዴት ነው ያ የለውን አባል ናቸው፣ አባል ሀገር ናቸው ያንን የሌሎች የዩኤንንም ዓለም አቀፍ ህጎችንም ተቀብሎ በዚሁ መሰረት ያንን ተግባራዊ ማድረግ ላይ እጥረት አለ። በጣም በጣም ከፍተኛ እጥረት አለ። ከጥቂት ወራት በፊት አሰሪዎቻቸውን ገድለዋል በሚል የታሰሩ ሁለት እንስት ኢትዮጵያውያን ጉዳይ ከምን ደረሰ ስንል በመጨረሻ አምባሳደር ሀሊማን ጠይቀን ነበር። ፍርድ ቤት ቀርበዋል እና ፍርድ ቤት በቀረቡ ቁጥር እንሄዳለን የፍርዳቸውን ሊያቀል የሚችሉ ስራዎችንም ለመስራት እንሞክራለን። እና በሁለቱም ልጆች ላይ ለፍርድ ቀርበዋል። ሁለት ጊዜ ሄደናል። አሁን በቀጠሮ ላይ ናቸው። ከኢትዮጵያ ቆንስላ ጽፈት ቤት ባገኘነው መረጃ መሰረት ከሶስት መቶ ሀምሳ ሺህ በላይ የሚሆኑ ኢትዮጵያውያን በሊባኖስ በስራ ላይ ተሰማርተዋል። ከግማሽ በላይ የሚሆኑት ከመጀመሪያ አሰሪዎቻቸው ጋር ባለመስማማት ምክንያት በህገወጥ መንገድ በስራ ላይ የተሰማሩ ናቸው።